Ja, ja, ja, ja, ja, አሉላ አመሰግናለሁ፣ የአየር መስመሩን ስለለቀክልኝ። ሰላም፣ ሰላም፣ ሰላም የተከበራቸው የሙዚቃ ቃን አድማጮች እንደምንሰነበታችሁ፣ እንደምን አመሻችሁ። ለሳምንት የክብር ሰላምታ ከስቱዲዮ 14 ከአንገቴ ጎንበስ ብያለሁ። አዲሱ አመት 2006 ከገባ የመጀመሪያው ቅዳሜ ላይ እንገኛለን። መልካም አዲስ አመት እንቁጣጣሽ እያልኩ በዛሬው ፕሮግራም የእናንተን የዜማ ምርጫዎች ነው የማስተናግደው። ለዛሬ ስቱዲዮ ይዣቸው ከገባሁት ደብዳቤዎች መካከል የአዲስ አበባው የዘወትር አድማጬ ላለም ብርሃኑ ሰላም እንዴነህ? እባክህ የደሴ ሰው ሀብታሙ ገብረ ጻዲቅ ሰላም ብያለሁ ለባለቤትህ ለሰብ ለመኮንን የመረከው ዜማ ለዛሬ ስቱዲዮ ይዣቸው ከገባሁት ዜማዎች መካከል አንዱ ነው የደቡብ ኦሞ ፍጥረቱ ጌታቸው ለኢሜል አመሰግናለሁ የጎንደር ደብረ ታቦሩ አደራጀው ፈንቴ ሰላምታ ድረስ ከዚህ ከስቱዲዮ አስራ አራት የሻሸመኒው ባቲ ቦሮ የስድስት ብር ከአስር ሳንቲም ቴምብር ለጥፈ የላካ ደብዳቤ ስቱዲዮ አስራ አራት በሰላም ደርሳለች እንድታውቀው ብለህ የጻፍክልኝንም መጻጽፍ አንብቤዋለሁ ለመጻጽፉ እጅጉን በጣም አመሰግናለሁ። የኤርትራ አስመራው ክብርሆም አንተም የሰባት ናቅፋ ቴምብር ለጥፋ የላካ ደብዳቤ ደርሳኛለች። ለትግርኛው ክፍል አደርስልኝ ያልከውን ደብዳቤ እንዲሁም ላሉላ ወይንም ለአዲሱ ስጥልኝ ያልከውን ደብዳቤ በእጃቸው አስረክቤልሃለሁ የመረከው የአርኬሊ ዜማም ስቱዲዮ አሰራት ተራውን እየጠበቀ ነው። የጅማ ዞኑ የለሙ ሰቃ ወረዳ አስቻለው በዛብህ ጉርድ ፎቶህን አሲዝ ሄላካ ደብዳቤ ደርሳኛለች። ደብዳቤህን ለዛሬ ላስተናግዳት ስቱዲዮ ይዣገብቻለሁ። ፎቶህን ደግሞ በማህደሬ ውስጥ አስቀምጫታለሁ። አዋቂ የሚያደርግህ የምታነበው መጽሐፍ ሳይሆን ካነበብከው ውስጥ አስታውሰህ የምትይዘው ነው። የነቀምቱ አድማጬ አክመል ሽፋ ቀደም ብዬ ያነበብኩትን ምክር ስትሰማ ደብዳቤህ በእጄ መግባቷን ያረጋገክ ይመስለኛል። የተከበራችሁ የሙዚቃ ቃና አድማጮች ቀደም ብዬ እንዳልኩት ለዛሬ እናንተን የዜማ ምርጫ ነው የማስተናግደው። በቀጥታም ወደዚያው ነው የምሄደው። ታዲያ ለዛሬ ቅድሚያውን የያዘችው ደብዳቤ፣ ለአለም ብርሃኑ እባላለሁ ደሳለኝ ከአዲስ አበባ ነው የምጽፍልህ። ለእኔና ለመላ የሙዚቃ ቀን አድማጮች እስቲ ባንተ ምርጫ ዜማ ጋብዘን ለአለም በድጋሜ እንደምናመሸህ መልካም አዲስ ዓመት እየተመኘውልህ፣ የዜማ ምርጫ እድሉን ለእኔ ስለሰጠኝ በጣም አመሰግናለሁ። ለአንተና ለሙዚቃ ቀን አድማጮች በሙሉ ሴፍ ኤንድ ሳውንስ የተሰኘውን የካፒታል ሲቲን ዜማ መርጫ አለው። Can I lift you up? I can show you what you want to see and take you አዲስ አበባው አድማጬ በላለም ብርሃኑ ትእዛዝ የመረጥኩላችሁን ሴፍ ኤንድ ሳውንድ የተሰኘውን የካፒታል ሲቲን ዜማ ነበር ያደመጣችሁት። ይህ ዜማ በዚህ ሳምንት በአሜሪካን የቢልቦርድ ሰንጠረዥ ላይ ከመቶቹ ምርጥ ዜማዎች መካከል በዘጠነኝነት ደረጃ ላይ ይገኛል። ወደ ቀጣዩ የዜማ ምርጫ ስገባ ለደሳሌ መኮንን የሙዚቃ ቀን አዘጋጅ እንደምን ሰንብትሃል? አድናቂ ባቲ ቦሩ ነኝ ከሻሸ መኔ ዜማ የምትመርጥልኝ ከጎባ ሄዳ አዲስ አበባ ለቀረችው ጮኛ ለነበረችው ዘነበች ደምሴ እባክህ የዜማ ምርጫ አቅርብልኝ። ለሙዚቃ ቀን አዘጋጅ ለደሳለኝ መኮንን እንደምን አለህ ደሱ። የምንጊዜም አድማጭህ አስቻለው በዛብነኝ የምጽፍልህ ከጅማ ዞን ለሙ ሰቃ ወረዳ ኮማ ቀበሌ ነው። ደሱ ከአድማጭነት ወደ ተሳታፊነት የተሸጋገርኩበትን የመጀመሪያ ደብዳቤ ናትና፣ ደስዬ ድምፅህን ከፍ አድርግህ አንብብልኝ። የሙዚቃ ምርጫዬንም የምታደርስልኝ ለጓደኞቼ ለበለጠ ተናኜ፣ ለምስጋናው ብሬሳ፣ ለአቦ ግርማ፣ ለጅሃድ ከማል፣ ለገዳሙ አጥናፍ የዜማ ምርጫዬን ከስቱዲዮ 14 ድምፁን ከፍ አድርገህ አሰማልኝ። ሀይ ደሳለኝ፣ ለጤና እንደምናለህ? የዘውትር አድማጭህ ክብረሆም ነኝ ከኤርትራ አስመራ። እባክህን የአርኬሊን ወን ኤውመላፍ የተሰኘውን ዜማውን ለትርሀስ፣ ለፍጹም፣ ለአዳነ፣ ለሰላም፣ ለቤቲ፣ ለሚያውቁኝና ለማውቃቸው በሙሉ መርጫ አለሁና እባክህን አሰማልኝ። የሻሸመኒው ባቲ ቦሩ፣ የጅማ ዞኑ አስቻለው በዛብህና የኤርትራ አስመራ ክብርሆም ዌን ኤውመን ላቭስ የአርኬሊ ዜማ ለመረጣችሁላቸው ይኸውና። to her call. The very touch of her hand she really did and she's got more more faith in me than a beach got said and I like to tell her I like to tell her that I'm forever indebted that I'm forever ሰርቪስ ድምፅ መረዋው አርኬሌ ነበር። ሀየ ሙዚቃ ቀን አዘጋጅ ፍጥረቱ ጌታቸው ነኝ። ከደቡብ ኦሞ የአሜሪካ ድምፅ የዞትር አድማጭ ነኝ። ኦሞ ቫሊ ላሉ ጓደኞቼ ሰላምታይን ካቀረብክልኝ በኋላ ለመላ ኢትዮጵያ ሕዝብ የመልካም አዲስ ዓመት ምኞቴን ግለጽልኝ። ጠንካራ የሚያደርግህ የምትበላው ምግብ ሳይሆን በደንብ አዋህደህ የምታኝከው ነው። አዋቂ የሚያደርግህ የምታነበው መጽሐፍ ሳይሆን ካነበብከው ውስጥ አስታውሰህ የምትይዘው ነው። ሀብታም የሚያደርግህ የምታገኘው ገንዘብ ሳይሆን የምትቆጥበው ነው። በጠብ ጊዜ ከሚዳርጉ የቃላት ልውውጦች መካከል አንዳንዶቹ የምክር ቃላት ናቸው ይላል ሳንብ ያገኘው ጽሁፍ። ሰላም ሰላም፣ ጤና ይስጥልኝ። ውድ የሙዚቃ ቀና ፕሮግራም አዘጋጅ ደሳሌ መኮንን እንደምን አለህ? የዘወትር አድማጭህ የነቀምቱ አክመል ሺፋ ነኝ። ከአንተ ፕሮግራም ሀሳብና ናፍቆት በስተቀር ለጤናዬ በጣም ደህና ነኝ። ሁሌም ቅዳሜን በናፍቆትና በደስታ የመጠብቃት በአንተ ፕሮግራም ነው። ደሱ ጊዜ ካልተጋፋሁ አንድ ሁለት ቅኔዎችን ልንገርህና ወደ ዜማ መርጫ ይገባለሁ። አልጋ ቢደላ ደል መንግስት ቢረጋ፣ በማገር ይበላል እንዲህ አለ ስጋ። አምላክ በጨለማ እንዳይሄድ አውቃለሁ፣ ቀን ያልፋል ብለውኝ እጠባበቃለሁ። ጊዜህን ካልተሻማሁ አንዲት የአነጋገር ፈሊጥም ልድገምህ። ጥጃን ለመብላት ላሚቷን ማማከር አያስፈልግም ይላሉ። ናይጄሪያዎች። ወደ ዜማ ምርጫዬ ስገባ ደግሞ በጣም ለመወዳት ቦንቱ ተሾመ፣ ቦኒ ፍቅር ለወላይታው፣ ከድር አለም ሸሪፍ ወልዲያ ለሚገኘው ካሊድ መሐመድ፣ ለሁለቱ ወንድማማቾች ለደረጀ ታደሰና ለታሪኩ ታደሰ ይድረስልኝ። በድጋሜ የዘወትር አድማጭህ አክመል ሽፋ ነኝ ከነቀምት። የጎንደር ደብረ ታቦሮ የዘውትር አድማጭ አደራጀው ፈንቴ ነኝ። ደሱ፣ እባክህን እስቲ የቡርኖ ማርስን ጀስት ዘዌ ዩአር የተሰኘውን ዜማውን ለአሹፍ፣ ለአዱና፣ ለቪኦኤ ሠራተኞች በሙሉ መርጫለሁና አሰማልኝ። የደቡብ ኦሞው ፍጥረቱ ጌታቸው፣ የነቀምቱ አክመል ሽፋ፣ የጎንደር ደብረ ታቦሮ አደራጀው ፈንቴ፣ ጀስት ዘዌ ዩአር የቡርኖ ማርስ ዜማ Make the stars look like they're not shining. Her hair, her hair falls perfectly without her trying. She's so beautiful, and I tell her every day. Yeah, I know, I know. When I compliment her, she won't believe me. And it's so, it's so sad to think that she don't see what I see. But every time she asks me, do I look okay? When I, say, when I see ጀስት ዘ ዌ ዩ አር የቡርኖ ማርስን ዜማ ነበር ያድመጥ ነው። ሰላም ደሳለኝ ሱራፌል ማሞ ነኝ። እንደምታስታውሰኝ እርግጠኛ ነኝ። አዲስ አበባ ዩኒቨርሲቲ ባለሁበት ወቅት የፕሮግራምህ ተከታታይ ነበርኩ። ለተወሰነ ጊዜ ከፕሮግራምህ ተለይቼ እነሆ አሁን ተመልሼ የፕሮግራምህ ቀንደኛ አድማጭ ሆኛለሁ። ይህንን የጻፍኩልህ ለቤተሰቦቼ ዜማ ለመምረጥ ነውና የሰሊን ዲዮንን ኒው ዳይስ ሀስካም የተሰኘውን ዜማዋን ምስራቅ ወለጋ ለሚገኙት ለእናቴ ለተዋበች ሮቢ፣ ለወንድሜ ለካሳሁን አዲስ አበባ ለምትገኘው እህቴ ለጽዮን በአሁኑ ሰዓት በኢትዮጵያ አየር ኃይል እያገለገለ ለሚገኘው ወንድሜ ለአቢቴ ና እዚያው እናንተ ጋር ዋሽንግተን ዲሲ ለምትገኘው እህቴ ለታሪኳ መርጬ ላቸዋለሁና እባክህን አሰማልኝ so late and drown my fears let it shatter ሰይስ ሀስካም የተሰኘውን የሰሊን ዲዮንን ዜማ ሱራፌል ማሞ ከአዲስ አበባ መርጦልን ነው ያደመጥነው ወደ ቀጣዩ የዜማ ምርጫ ስገባ ሀይ የሙዚቃ ቀን አዘጋጅ ለምለም ቢረጋ ነኝ ኢሜል የማደርግልህ ከዚሁ ከዩናይት ስቴትስ ከኒውዮርክ ከተማ ሲሆን አዲስ አበባ ለሚገኙ ቤተሰቦቼ ለአባቴ ለአቶ ቢረጋ ነጋሽ ለእናቴ ለእመቤት አይሉ ለእህቶቼ ለሳራ ለመቅደስ ለብርቱካን ለወንድሞቼ ለያሬድ እና ለጥበቡ እንዲሁም ለመላው የኢትዮጵያ ህዝብ መልካም አዲስ አመት ካልክልኝ በኋላ የዊትኒ ሁስተንን አይዊል ኦልዌይስ ላቭ ዩ የተሰኘውን ዜማዋን መርጨላችኋለሁና እባክህን አሰማልኝ። I I will think of you every step of the way and uh, አይ ዊል ኦሎይስ ላቭ የተሰኘውን የዊትኒ ሂውስተንን ዜማ የኒውዮርኳ ለምለም ቢረጋ ለቤተሰቦቿና ለመላው የኢትዮጵያ ሕዝብ መርጣ ነው ያደመጥ ነው። የተከበራችሁ የሙዚቃ ቃና አድማጮች፣ ዛሬ ስቱዲዮ አሰራራት ልትጎበኘን የመጣች እንግዳ አለችን። ጎብኛችን የመጣችው ከፈረንሳይ አገር ነው። እንግዳችን፣ እስቲ ራስሽን አስተዋውቂ። ስሜ ቃል ኪዳን አዲስ ይባላል። ቃል ኪዳን፣ እንኳን ደህና መጣሽ። ይህ የመጀመሪያ ጊዜሽ ነው ዩናይት ስቴትስ? አዎ፣ የመጀመሪያ ጊዜ ነው። እንዴት አገኘሽው? በጣም ጥሩ ነው። ወደድሽው? አዎ ቆንጆ ነው። በፈረንሳይኛ እንዴት ነው መልካም አዲስ ዓመት የምትሄዱ? ቦናኔ ቦናኔ። ለዚህ አጋጣሚ ለሙዚቃ ቀን አድማጮች ስም እስቲ እንደገና ድገሚ። ቦናኔ ሜያር። እኔም ከሷ ልኮርጅና የተከበራችሁ የሙዚቃ ቀን አድማጮች ቦናኔ ብያለሁኝ። ፈረንሳይ ኑሮ እንዴት ነው? ቆንጆ ነው። ምንም አይልም። ብዙ ቆየች? ፈረንሳይ ሀገር ቆየቻለሁ፣ አንድ ስምንት ዓመት ስምንት ዓመት ቆየሽ? ቋንቋውን በደንብ ትናገሪያለሽ። እንደምናመሻችሁ ማለት በፈረንሳይኛ እንዴት ነው ቦንሷር፣ ቦንሷር እንደምናደራችሁስ? ቦንር። ከአንገቴ ጎንበስ ብያለሁ ለማለት እንዴት ነው? ረምስ። እውነትም በደንብ ተክነሸዋል። ለቤተሰብ ለአዝማድ አዲስ አመት ነው ና እንኳን አደረሳችሁ የምትያቸው ቤተሰቦችሽ ካሉ፣ ከዚያም ደግሞ ዜማ የምትመርጭላቸውም ዜማም ካለ እስቲ ያው ለመላው ቤተሰቦች ኢትዮጵያም ላሉት፣ አሜሪካም ላሉት፣ ፈረንሳይም ላሉት እንኳን አደረሳችሁ። የሰላም የጤና ይሁንላቸው አዲሱ አመት። የምትመርጥልያቸው ዜማ አለ? አዎ አለ። እንግዲህ አመት በዓልን በተመለከተ የአማርኛ ዘፈን መምራት ይችላሉ። የአማርኛ ዘፈን የሙዚቃ ቃና ጸባዩ የእንግሊዝኛ ዘፈኖች ና የሚያስተናግደው ና በጣም ይቅርታ። ያው እንግዲህ ያው የማይክል ጃክሰን ማን ንደ ሚር የሚለውን ዘፈን It's gonna feel real good Gonna make a difference Gonna make it right As I turn up the collarbone My favorite winter coat This wind is blowing my mind I see the kids in the street but not enough to eat Who am I to be blind Pretending not to see them i በአሁኑ ሰዓት ከፈረንሳይ እዚህ ስቱዲዮ አስራ አራት በጉብኝት ላይ የምትገኘው ቃል ኪዳን አዲስ የመረጠችልንን ዜማ ነበር ያዳመጥነው። ቃል ኪዳን ለምርጫሽ እናመሰግናለን። አመሰግናለሁ። እዚህ ለጉብኝት የሚመጡ ሰዎች እንደዚሁ ትንሽ ስራ ሳይሰሩ አይወጡም። እስቲ አንቺም ትንሽ ስራ ስሪና አድማጮቻችን፣ ማንን ምንን እያዳመጡ እንደሆነ፣ ለማን እንደሚጽፉ፣ ለማን እንደሚደውሉ እስቲ ያስታውሽልን። አድማጮቻችን እያዳመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል የ ተዘጋጀ የሚቀርበው የለተቀዳሜ የሙዚቃ ቃና ፕሮግራም ነው። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን ሁለት መቶ ሁለት ሁለት መቶ አምስት ዘጠና ዘጠኝ አርባ ሁለት ሲሆን ለአማርኛው ክፍል መልእክት ስትተዉ የውስጥ ቁጥራችን አስራ አርት ነው። ኢሜይል ለምታደርጉልን ደግሞ የሜይል አድራሻችን ሆርን አት ቪኦኤ ኒውስ ዶ ኮም ወይም ቃና ደስ አት ቪኦኤ ኒውስ ዶ ኮም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አምሃሪክ ሰርቪስ ዋሽንግተን ዲሲ ሀያ ሁለት መቶ ሰላሳ ሰባት ዩኤስኤ ብላችሁ ጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። ወደ ፌስቡክም ገባ ብላችሁ ቃና ደስ ብላችሁ ፈለግ ፈለግ ብታደርጉ በፌስቡክም ላይ ታገኙናላችሁ። አድማጮች እንግዲህ ቃል ኪዳንን ሰምታችኋታል። ጻፉልን፣ ደውሉልን። እሷ በሰጠቻቸው አድራሻ መሰረት ቃል ኪዳን እንዳለችው የዜማ ምርጫዎቻችሁንም ሆነ አስተያየቶቻችሁን ተቀብለን በደስታ ነው የምናስተናግደው። ቃል ኪዳን በጣም አመሰግናለሁ። ስቱዲዮ አስራ አራት ድረስ መተሽ ስለ ጎበኘሽ አመሰግናለሁ። ማለት በፈረንሳይኛ እንዴት ነው ምለው? አጀቡቦ መርሲ። እኔም አመሰግናለሁ። እኔም በድጋሚ አመሰግናለሁ ቃል ኪዳን። እንግዲህ ወደፊት እንደገና እግር ጥሎሽ ዋሽንግተን ዲሲ ብቅ ካልሽ ስቱዲዮ ራት ምንጊዜም ክፍት ነው ጎብኝን ወደ ቀጣው የዜማ ምርጫ ስገባ ሀለው ደሳለኝ ሀብታሙ ገብረ ጻዲቅ ነኝ ከደሴ ሁልጊዜ ቅዳሜ ሶስት ሰዓት ከሰላሳ ላይ ያንተን ፕሮግራም እከታተላለሁ ቀንደኛ የፕሮግራም ተከታታይ መሆኔን ይመዝገብልኝና እባክህን እጅጉን ለማፈቅራት ባለቤቴ ሰብለ መኮንን ከማይክል ቦልተን ዜማዎች መካከል ሀው አይአም ሰፖስ ቱ ሊዊዝ አውት ዩ የተሰኘውን ዜማውን መርጫ ላታለሁና እባክህን አሰማልኝ የተከበራቸው የሙዚቃ ቃን አድማጮች እኔም ለዛሬ ያለኝ ሰዓት እየተገባ ደደነው ነው። የደሴው ሀብታሙ ገብረ ጻዲቅ ለባለቤቱ ለሰብለ መኮንን በመረጠው ሃው አም አይ ሰፖዝድ ቱ ሊቭ ዊዝአውት ዩ በተሰኘው የማይክል ቦልተን ዜማ አሰናበታችኋለሁ። ሳምንት እንገናኛለን። እስከ ሳምንት በሰላም በፍቅርና በጤናን ሰንበት ደሳለኝ መኮንን ነኝ በእኔ በኩል ቻው። believe it when I heard the news today I had to come and get it straight from you I said you were leaving, someone swept your heart away from that look on your face I see it's true so tell me all about it tell me about the Oh, tell me one thing more before I go.